የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አንዳንድ ጥያቄ ይጠየቅ ይሆናል እንጂ መልሱ እንዲህ እንደ ዋዛ አይገኝም። የብዙዎችን ሕይወት የሚመለከት ሲሆን ደግሞ ያንኑ ያህል ይከብዳል። ለመሆኑ ሰውን የመግደል መብት ማን ለማን ይሰጣል? የሰውን ልጅ ለመግደል እንዴትስ እንዲህ ሊቀል ይችላል? ሊያውም በአሰቃቂ መንገድ። በዚህ እጅግ ዘግናኝ ሁኔታ ያላዘነ ያልታመመ አለመታመም ምርጫ አይደለም፣ ወይም የሚቻል አይመስልም። የሚጠይቀውም ሰው መሆንን ብቻ ነው። እናም አጥንት ዘልቆ ውስጥን ይበረብራል። በኢትዮጵያ የኮሮና ቫይረስ ወረርሽኝን መዛመት ለመከላከል የተቋቋመው በውጭ ሀገር የሚኖሩ ኢትዮጵያውያን ከፍተኛ ባለሙያዎች አማካሪ ቡድን አባላትም የዚህን ሕመም ፈተና እንዲህ ነበር የጠየቁት በጣም አስደንጋጭ ስለሆነ እና ኢትዮጵያንም ከፍተኛ አደጋ ላይ ሊጥላት የሚችል እንደሆነ ተሰማ እና ስለ ኮቪድ 19 መነጋገሩም ጠቃሚ ቢሆንም ግን መጀመሪያ መቼም ሀገር ያስፈልግ ሀገር ሲኖር ነው ማልቀስ የሚቻለው ይባላል። ሰው ሲሞት ሀገር ይለቀሳል። ሀገር የሞተ እንደው ወዴት ይደረሳል ነው። ይሄ የፖለቲካ ፓርቲ ጉዳይ ሳይሆን ሀገርን የሚረብሽ ጠቅላላው የሚያውቅ ስለሆነ በዚህ ወቅት ላይ ዝም ብለን ቁጭ ብለን የተሰማን ሳንገልጽ ማለፍ ታሪክም የሚወቅ ስለሆነ አንድ ሰው በትግሬነቱ፣ በአማራነቱ፣ በኦሮሞነቱ መሞት የለበትም። ሄት ክራይም ትክክል አይደለም። ፕሮፌሰር ዮናስ እንዳለገዳና ፕሮፌሰር እናውጋው መሀሪ ናቸው። ሰፋ ላለ ውይይት ቆየት ብለው ይመለሳሉ። ሎስ አንጀለስ በሚገኘው የአሜሪካ ድምፅ ስቱዲዮ ከሶስት ሃይማኖት አባቶች ጋር በዚሁ ርዕሰ ጉዳይ ዙሪያ የተካሄደ ውይይት፣ የህወሓትና የኢትዮጵያ ፌዴራል መንግስት ሰሞንኛ ፍጥጫ ከምሽቱ ዝግጅቶች ውስጥ ተካተዋል። የምን ጊዜም የሚመስል ከዘመን ዘመንም ተሸጋግሮ የሚመጣ ከእኛ የቀደሙት ብዙዎች ደጋግመው የጠየቁት ጥያቄ ነው። እኔ ማንኝ? የመኖር የኑሮ ፋይዳስ ምንድን ነው? ለምን ተፈጠርኩ? እነኚህንና ና የመሳሰሉት ግዙፍ የህይወት ጥያቄዎች ጨምሮ በተለይ በዚህ አሳዛኝ ጊዜ ውስጥ ሁሉም የመግደል ስልጣን ለራሱ የሰጠውም ሌላውም ራሱን መጠየቅ ያለባቸው ጥያቄዎች ይመስላሉ። አሁን ከመቼውም ቀረብ አድርገን ራሳችንን ልንፈትሽባቸው ያለንበት ቦታ ግድ ይላል። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ በታሪክ ማስታወሻው በቀደመው ፕሮግራማችን በገባው ቃል መሰረት ከአንድ የቀድሞ እውቅ የስፖርት ጋዜጠኛና ገጣሚ ህይወትና ስራዎች ጋር ያቆየናል። እሁድ ሐምሌ አምስት 2012 ዓ ም ጤና ስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ። እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ሳዬ ነኝ። ሱዳን የሴቶችን ግርዛት የሚያግድና ሙስሊም ያልሆኑ ሰዎች የአልኮል መጠጥ እንዲጠጡ የሚፈቅድ ሕግ ማውጣቷን የፍርድ ሚኒስቴር ትናንት አስታውቋል ይህ ለአራት አስርተ ዓመታት ለሚጠጋ ጊዜ ያህል ዘልቆ የነበረውን የሴቶችን ነፃነት የሚገድበውን አክራሪ እስላማዊ ፖሊሲን ቀልብሷል ማለት ነው። የሱዳን ሉዓላዊ ካውንስል በተጨማሪም ሴቶች ከልጆቻቸው ጋር ሆነው ለመጓዝ ከፈለጉ ወንድ ከሆነ ቤተሰብ አባል ፈቃድ ማግኘት ያስፈልጋቸዋል የሚለው ህግንም እንዲቀር አድርገዋል። የሀገሪቱ ጠቅላይ ሚኒስትር አብዱላህ ሀምዶክ የፍርድ ስርዓቱን በማሻሻል ተግባር የተወሰደ ወሳኝ እርምጃ ነው በማለት አሞግሰውታል። ለሴቶች መብት የቆሙት ወገኖች ለረጅም ጊዜ ሲጠበቅ የነበረው እርምጃ መወሰዱ እንዳስደሰታቸው ገልጸዋል። ነገር ግን የሴቶች ግርዛት በህብረተሰቡ ዘንድ ሰርጾ የቆየ ባህል መሆኑን በማስታወስ አስጠንቅቀዋል። ማንኛውም በሴቶች ላይ የግርዛት ተግባር ሲፈጽም የተገኘ ሰው በሶስት ዓመታት እስራት እንደሚቀጣ አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። የማሊ ፕሬዚደንት ኢብራሂም ቦብካር ከይታ በሳምንቱ ማብቂያ ላይ አራት ሰዎች መንገዶች ላይ በተደረገው የተቃውሞ ሰልፍ ከተገደሉ በኋላ የሀገሪቱን ህገ መንግስታዊ ፍርድ ቤት አፍርሰዋል። ከይታ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ባቀረበው ምክረ ሀሳብ መሰረት አንዳንዶቹን አጨቃጫቂዎችን አስመልክቶ የማጣሪያ ምርጫ እንዲካሄድ እንደሚያደርጉ ተናግረዋል። የተቃውሞ መሪዎች ግን የተወሰደው እርምጃ በቂ አይደለም በማለት ፕሬዚዳንቱ ከስልጣን እስከሚወርዱበት ጊዜ ድረስ ተቃውሞ ማካሄዱን አናቆምም ብለዋል። ኢራን ውስጥ 176 መንገደኞችን ያሳፈረ የዩክራይን አይሮፕላን በያዝነው ዓመት ወድቆ የተከሰከሰው በስህተት ነው ስትል ኢራን አስታውቃለች። ከተሳፋሪዎቹ በህይወት የተረፈ የለም። የአይሮፕላን በረራን የሚከታተለው ሬዳርን የማስተካከል አሰራርን በተመለከተ ተግባር በተሰራ የሰው ልጅ ስህተት ምክንያት ነው ይላል የኢራን የሲቪል ኤቪዬሽን ባለስልጣን። የሬዳሩ በሚገባ አለመስተካከል በአሰራሩ ላይ የአንድ መቶ ሰባት ዲግሪ ስህተት አስከትሏል ስትል ኢራን አስታውቃለች። የኡክራይኑ የመንገደኞች አይሮፕላን ተመቶ የወደቀው የኢራን የመከላከያ ስርዓት በከፍተኛ የተጠንቀቅ ይዘት በነበረበት ሁኔታ ነው ተብሏል። ከኢራን ከፍተኛ ወታደራዊ ጀነራሎች አንዱ ኢራቅ ውስጥ በዩናይትድ ስቴትስ የምሳይል ጥቃት ከተገደሉ በኋላ ማለት ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ስለ ኮቪድ-19 አጫጭር ዜናዎች። የኮሮና ቫይረስ መዛመት በአንዳንድ የዓለም ክፍሎች ሽቅብ መውጣት እንደቀጠለ ታውቋል። የኮሮና ቫይረስን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሠረት በአሁኑ ወቅት በዓለም ዙሪያ ከ127 ሚሊዮን በላይ የኮቪድ-19 በሽተኞች አሉ። የሞቱት ደግሞ ከ3 ነጥብ 2 ሚሊዮን በላይ ናቸው። ዩናይትድ ስቴትስ ውስጥ ከ3 ነጥብ 2 ሚሊዮን በላይ የሚሆኑ ሰዎች በኮሮና ቫይረስ ተይዘዋል ከ134 ሺህ በላይ የሚሆኑት ደግሞ ሕይወታቸውን እንዳጡ ታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለመጀመሪያ ጊዜ የአፍና የአፍንጫ መሸፈኛ ጭንብል አድርገው በታዩበት ትላንት ዕለት ብቻ 66528 አዲስ በቫይረሱ የተያዙ ሰዎች መኖራቸው ተገልጿል። ፕሬዚዳንቱ ጭንብል ያደረጉት ዎልተር ሬድ በተባለው ብሔራዊ ወታደራዊ ሆስፒታል በሄዱበት ወቅት ነው። ትራምፕ የኮሮና ቫይረስን መዛመት ለመከላከል ሲሉ ጭምብል በሚያደርጉ ጋዜጠኞችና ሌሎች ሰዎች ላይ ሲያፌዝ ቆይተዋል። አንዲት አባታቸው በቫይረሱ ተይዘው የሞቱባቸው ሴት ግልጽ የሆነ የአመራር ብቃት አላሳዩም ያሏቸውን የአሜሪካ ባለስልጣኖች ለአባታቸው ሞት ተጠያቂ ማድረጋቸውን ዘ አሪዞና ሪፐብሊክ የተባለው ጋዜጣ ዘግቧል። የአሜሪካ ፖለቲከኞች የኮሮና ቫይረሱ መዛመት ክብደትን ለመቀበል ባለመፈለግ አደጋውን ለማቅለል የሚያስችሉ ወሳኝ መመሪያዎችን ለማውጣት ባለመቻል እና ፍላጎት ባለማሳየት የአመራር ጉድለት አሳይተዋል በማለት መንቀፋቸውን ጋዜጣው ጠቁሟል። ደቡብ ካሮላይና ትናንት ከ2200 በላይ አዲስ የቫይረሱ በሽተኞች መገኘታቸውን አስታውቃለች። ሉዊዚያና ደግሞ ከ2600 በላይ አዲስ የቫይረሱ በሽተኞች እንዳሉ ባለፈው አርብ አስታውቃለች። የኮሮና ቫይረስ በሽታን ሲያጣጥሉ የቆዩት የብራዚል ፕሬዚደንት ጃር ቦልሶናሮ በቫይረሱ እንደተያዙ ባለፈው ማክሰኞ ከተገለጸ ወዲህ ተለይቶ መቆየት ከጀመሩ የመጀመሪያውን ሳምንት ተያይዘውታል። ለወራት ያህል ሲያፌዙበት የቆየውን የአፍና የአፍንጫ ጭንብል ማድረግና የአካል ርቀት መጠበቅ መመሪያን መከተል ግድ ሆኖባቸዋል። ባለቤታቸውና ሁለት ሴት ልጆቻቸው ተመርምረው ከቫይረሱ በሽታ ነፃ መሆናቸውን የፕሬዝዳንቱ ባለቤት ትናንት ተናግረዋል። ሜክሲኮ ትላንት ከ6000 በላይ አዲስ የኮቪድ-19 በሽተኞች ማግኘቷን ገልጻለች። ሩሲያም ከ6000 በላይ አዲስ የቫይረሱ በሽተኞች እንዳሏት ዛሬ ጠቁማለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። መልካም ምሽት። ጤና ስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች። እንደምንሰነበታችሁ እንደምን አመሻችሁ። እሁድ ሐምሌ 5 2012 ዓ ም ለምሽቱ ከተሰናዱ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ሐሳብ ጨርቅ ካልተወለወለ ስብዕና ከምግባር ቆሻሻ ገንዳ ውስጥ አድፎ ከተጣለ የአንደበት አውታሮች በጎን ካልተቀኙ መልካም ካላዜሙ የሕሊናው እግሮች ፍቅርን ካልተጫሙ የመኖሩ ቅኔ ካልነጠረ ወርቁ ካልቀለጠ ሰሙ ሐቅን ላልቆረበ ጥበብ ላልቀመሰ ነውሩን ላልገደለ ሰው መባል ነው እንጂ ሰው መሆን የታለ? ገጣሚ ቴዎድሮስ ጸጋዬ ነፍሰ ጡር ስንኞች በሚል ርዕስ በ2001 ዓ.ም ካሳተመው ሁለተኛ እትም የግጥም መድብሉ ባገኘናት ሰው ሰው በተሰኘችው የሳምንቷ ምርጥ ግጥም የራዲዮ መጽሔት ዝግጅታችንን ጀምረናል። ቴዎድሮስ ጸጋዬን ለግሩም ግጥሙ አመሰግናለሁ። አሁን የምሽቷን ቀዳሚ ስልት እናስከትል። አድማጮች፣ ዛሬ ታዲያ ሙሉ የሙዚቃ ምርጫዎቻችን በሙዚቃ መሳሪያ ብቻ የተቀነባበሩ ስልቶች ናቸው። እውቁ የረቂቅ ሙዚቃ ተጫዋችና አቀናባሪ ግርማ የፍራሸዋ በተጫወተው የአንጋፋው ሙዚቀኛና መምህር ፕሮፌሰር አሸናፊ ከበደ እረኛው ባለዋሽንት ነው አንድ የምንለው። ዘፋውን ሙዚቀኛና መምህር ፕሮፌሰር አሸናፊ ከበደን እረኛው ባለዋሽንት እውቁ የረቂቅ ሙዚቃ ተጫዋችና አቀናባሪ ግርማ የፍራሻዋ እንደተጫወተው ተጫወተው ነበር የሰማ ነው። እናመሰግናለን። አሁን ወደ መጽሔት ማስታወሻ። ይልቁንም ደግሞ በአሰቃቂ መንገድ ሲፈጸም ማየት አጥንት ዘልቆ ውስጥን ይበረብራል። ማን ያደረሰ የሚለው ጥያቄ በዚህ ደረጃ ሲታይ ከሁለተኛው ረድፍ የሚቀመጥ ይመስላል። በዚህ እጅግ ዘግናኝ ሁኔታ ያላዘነ ያልታመመ፣ አለመታመም ምርጫም አይደለም ወይም የሚቻል አይመስልም። የሚጠይቀውም ሰው መሆንን ብቻ ነው። እናም በዚሁ መንፈስ የቀረበ ሀሳብ ነው። ለዚህ ውይይት መነሻ የሆነው በኢትዮጵያ የኮሮና ቫይረስን ወረርሽኝ መዛመት ለመከላከል የተቋቋመው በውጭ ሀገር የሚኖሩ ኢትዮጵያውያን ባለሙያዎች ከፍተኛ አማካሪዎች ቡድን ሁለት አባላት ናቸው የኮቪድ-19 ፈተናዎች በተለይ ባለፈው ሳምንት በነበሩት ሁኔታዎች ውስጥ ሊያስከትል የሚችለው አደጋ ያሳደረባቸውን ስጋት በወንጀለኞች ጥቃት የተገደለው ወጣት አርቲስት ህይወትና እርሱን ተከትሎም የተፈጸሙ የግፍ ግድያዎች ያሳደረባቸውን የህመም ስሜት የገለጡበትንና በአገር ላይ የደረሰ ስብራት ወይም አደጋ ያሉትን ይጠይቃሉ። ለዝግጅት ክፍላችን እንግዳ ባይሆኑም ራሳቸውን በሚያስተዋውቁበት ነው የምንደረደረው። አመሰግናለሁ አሉላ። ለረጅም ጊዜ ነው የምንተዋወቀው፣ አብረን የምንሰራው እና ጎማሪ እባላለሁ። በሙያዬ ኒውሮሎጂስት ነኝ። አድጃንክት ክሊኒካል ፕሮፌሰር እና እዚህ ያለሁበት ሆስፒታል የስትሮክ ፕሮግራም ሜዲካል ዳይሬክተር ነ ዮናስ እንዳለ ገዳ እባላለሁ። ብዙ ጊዜ ኢንተርቪው አድርገኛል አሉላ። አሁን ያለሁት ባሮ ኒውሮሎጂካል ኢንስቲትዩት ውስጥ ነው እና ሳይኪያትሪስት እና ቢሄቨራል ኒውሮሎጂስት ነኝ። የኒውሮሎጂ እና ሳይካትሪ ፕሮፌሰር ነኝ እዚህ ባሮ ኒውሮሎጂካል ኢንስቲቱት ውስጥ። አመሰግናለሁ አመሰግናለሁ። እንግዶቼ በውጭ ሀገር የምትኖሩ ኢትዮጵያውያን ባለሙያዎች ያቋቋማችሁት የኮቪድ አስራ ዘጠኝ ከፍተኛ አማካሪ ቡድናችሁ አማካኝነት የወጣ መግለጫ ነው ለዚህ ውይይት መነሻችን። በቅርቡ በኢትዮጵያ ውስጥ የደረሰ አሳዛኝ ገጠመኝም መነሻ ያደርጋል። የአርቲስት ሀጫሉ ሁንዴሳን ግድያ አስመልክቶ ያወጣችሁት ይህ ጋዜጣዊ መግለጫ ከእጀ ገብቷል። በእንግሊዝኛ የተጻፈውን የዚህ መግለጫ ሀሳብ ወደ አማርኛ መልሼ ፍሬ ነገሮቹን አንድ ሁለቱን ለአንሳና ጥያቄን አስከትላለሁ ለአድማጮች በመግለጫቸው ያነሳችኋቸውን ቁም ነገሮች ላካፍልና በዚህ መግለጫችሁ በወጣቱ አርቲስት ግድያ የተሰማችሁን ሀዘን ትገልጣላችሁ። ለቤተሰቦቹ እና ለወዳጅ ዘመዶቹም መጽናናትን የምትመኙ መሆናችሁን ይዘረዝራል። ግድያው ሆን ተብሎና ተውጠንጥኖ የተፈጸመ ነው ብላችሁ እንደምታምኑ ያስረዳል። በዚህም ሳቢያ የወንጀሉ ፈጻሚዎች እና ተባባሪዎች ሕጉ በሚያዘው መሰረት እንዲጠየቁ ምርመራው በብቃትና በአስቸኳይ እንዲካሄድም ይላል መግለጫችሁ ለሕዝቡም ሙሉ በሙሉ ግልጽ እንዲደረግ ነው የሚጠይቀው። አያይዛችሁም በአርቲስቱ ላይ የተፈጸመውን ግድያ ተከትሎ በዘፈቀደ በንጹሀን ዜጎች ላይ የተፈጸሙ አሰቃቂ ግድያዎችና ጥቃቶችን ታወግዛላችሁ። ወንጀለኞቹ ተጣርተው በህጉ መሰረት በአስቸኳይ ለፍርድ እንዲቀርቡም ጠይቃችኋል። በመጨረሻም መንግስት ምርመራውን አሳማኝ በሆነ ግልጽ አሰራር እንዲያከናውን ውጤቱንም ያንኑ ያህል ግልጽ በሆነ መንገድ በሰዓቱ ለህዝብ እንዲያደርስ ወይም ይፋ እንዲያደርግ አጽንኦት ይሰጣል መግለጫቸው። ሌሎች ተጨማሪ ዝርዝሮች ወደ ኋላ የምናነሳቸው አሉ። ብዙን ጊዜ የምትታወቁት ከጤና ጋር በተገናኙ ጉዳዮች ላይ ሙያዊ አገልግሎት ለመስጠት እንደዜጋ የሀገራችሁን ጉዳይ ላይ ይገባናል በሚል ከምታደርጓቸው እንቅስቃሴዎች ውጭ እንዲህ በተሰባሰበ መንገድ ድምፃችሁን ስታሰሙ ማየት የተለመደ አይደለም እና በእርግጥም ይሄ ራሱ ክስተቱም ያልተለመደ ምናልባትም እጅግ አሳዛኝ የሚባል ከዚህ ቀደም ያልታየ እንደመሆኑ ምክንያት ሊሆናችሁ እንደሚችል መገመት ይቻላል። እስኪ የመግለጫችሁን ጥሪና በየግልም ያላችሁን ሀሳብ በየተራ ንገሩን። ፕሮፌሰር እናውጋው ከእርሶ ልጀምር። አመሰግናለሁ አሉላ እንደተባለውም እንዳልፈውም ልክ ነው። ከአርቲስቱ አጫሎ ሞት በኋላ በኢትዮጵያ በተነሳው የሰላም መረበሽ ሁሉንም ዜጋ ነው ያሳስበው። እኛ እንዳልከውም እኛ የተሰባሰብ ነው በኮቪድ ናይንቲን ምክንያት እና ይሄ በአምባሳደሩ አምባሳደር ፍጹም በዋሽንግተን ዲሲ ያሉት በእሳቸው ጥሪ መሰረት ኢትዮጵያን ዲያስፖራ ሃይ ሌቭል አድቫይዘሪ ካውንስል ኦን ኮቪድ ናይንቲን በሚል ነው የተሰባሰብ ነው። እና ይህ ስብስብ በየቀኑ ሁለት ሶስት ሰዓት በሳምንት ደግሞ በአጠቃላይ ካውንስሉ እና ከአምባሳደሩ ጋር ስብሰባ እናደረጋለን። እና ይህ ስብሰባው ስለ ወገን በተለይም ደግሞ ለመጀመሪያ ጊዜ ከዚህ በፊት መጀመሪያ በዓለም ላይ ጥቃት ሲመጣ አፍሪካ ነበረች የምትጠቃው። በዚህ እንደ ዕድል ሆኖ አሁን ሌሎቹ ሀያላን ሀገሮች ተጠቅሰው ከነሱ ትምህርት በመማር እኛ እንዳልሆውም እኛ የተሰባሰብ ነው በኮቪድ ናይንቲን ምክንያት እና ይሄ በአምባሳደሩ አምባሳደር ፍጹም በዋሽንግተን ዲሲ ያሉት በእሳቸው ጥሪ መሰረት ኢትዮጵያን ዲያስፖራ ሃይ ሌቭል አድቫይዘሪ ካውንስል ኦን ኮቪድ ናይንቲን በሚል ነው የተሰባሰብ ነው እና ይህ ስብስብ በየቀኑ ሁለት ሶስት ሰዓት፣ በሳምንት ከሶስት እስከ አራት ሰዓት በሳምንት ደግሞ ከዘሆል በአጠቃላይ ካውንስሉ እና ከአምባሳደሩ ጋር ስብሰባ እናደረጋለን እና ይህ ስብሰባውም ስለወገን በተለይም ደግሞ እኛ ደግሞ ለህዝባችን ለሀገራችን ይጠቅም ዘንድ ይህንን ውይይት እያደረግንና ከኢትዮጵያም ጓደኞቻችን ጋር ከፖሊስ ሜከሮች ጋር በህብረት እየሰራን እያለ ነው የተፈጠረው። እንግዲህ ምንም እንኳን እኛ ኮቪድ ላይ ብንፈጠርም አገር መጀመሪያ ትቀድማለች። የህዝብ ኮቪድም ብዙ ሰው እንዳይሞት ነው አገር እንዳትረበሽ ነው። ግን በድንገት እንደዚህ ሀገርን የሚረብሽ ነገር ሲመጣ እና እኛ ደግሞ ከህዝቡ የምንለይ አይደለንም። ሙያችን ነው እንጂ የሚለይ ኢትዮጵያዊነታችን ከህዝቡ አይለይም። እንዲያውም ይህንን እንደ ፖለቲካ አይደለም እኛ ያየ ነው። ይሄ የፖለቲካ ፓርቲ ጉዳይ ሳይሆን ሀገርን የሚረብሽ የዲቨሎፕሜንትን የፒስ ጠቅላላውን የሚያውቅ ስለሆነ በዚህ ወቅት ላይ ዝም ብለን ቁጭ ብለን የተሰማን ሳንገልጽ ማለፍ ታሪክም የሚወቅ ስለሆነ አንድ ሰው በትግሬነቱ በአማራነቱ፣ በኦሮሞነቱ መሞት የለበትም። ሄት ክራይም ትክክል አይደለም። ሰላም መኖር መቻል አለብን። ያጠፉ ደግሞ ክራይም የሰሩ ሰዎች ደግሞ በእንደ ማንኛውም ሀገር ላይ በህጉ የሀገሪቱ ደንብና ስርዓት እነዚያን ሰዎች ትክክለኛ የሆነው ጀስቲስ ሊወሰድ ይገባል እና ዛሬ እስከምንዋራበት ጊዜ ሁለት መቶ ሰላሳ ዘጠኝ ሰው ሙቷል። ወደ ሶስት መቶ ሶስት ሺ አምስት መቶ ሰው ታስሯል እንግዲህ በጣም ዝነኛው አርቲስቱን ብዙ ሰውም እንዳሉት ከሁለት መቶ ሰላሳ ዘጠኝ በላይ ሰው ሙቷል እና ይህ የሚያሳስብ ጉዳይ ነው። መልካም አመሰግናለሁ፣ ፕሮፌሰር እናውቀው ፕሮፌሰር ዮናስ ከዚህ ቀደም ግጭቶችን የሚመለከት በማህበረሰቦች ላይ የሚያደርሱትን ጉዳት የሚመለከቱ ሀሳቦች ላይ የመወያየት እድል ነበረን። እንዲህ ያለ የከፋው ነገር እንዳይመጣ ነው እንደዛ ያሉ ውይይቶች ከዚህ ቀደም የተደረጉት። በእርግጥ መሰል አደጋዎች በማህበረሰብ ላይ በደረሱበት ባለፈው ሁለት አመት ጊዜ አንዳንድ ነጥቦች ተነስተዋል። የአሁኑ ግን ከዚያም የከፋ ይመስላል። እስኪ እርሶም የበክሎውን ሀሳብ ያካፍሉን መግለጫቸው ላይ እየተነሱትን ጨምሮ እኔ ፕሮፌሰር እናውጋው አድርጎ አጠቃሎታል። የእኛ ኮሚቴ የተቋቋመው የሳይንስ አማካሪ ነው፣ በኮቪድ በሚመለከት እና ዶክተር እናውጋው ነው በሊቀመንበርነት ይመራው እና ዶክተር ዮናስ ብሩ ደግሞ ተባባሪ ሊቀመንበር ሆነው ነው የሚመሩት። እና ብዙ ሰዎች አሉበት። የሙያው በተላላፊ በሽታ ፕሮፌሰር፣ የኮሎምቢያ ዩኒቨርሲቲ የፐብሊክ ሄልዝ ፕሮፌሰር፣ የዌስት ቨርጂኒያ ዩኒቨርሲቲ የኤፒዲሚዮሎጂ ዲፓርትመንት ሊቀመንበር፣ ብዙ ሰዎች አሉበት እና ይሄ የሀጫሉ እስካሁን ድረስ ሁለኛ የምንነጋገረው አጀንዳችን ስለ ኮቪድ ነው። ነገር ግን የሀጫሉ መገደል ድንገት በጣም አስደንጋጭ ስለሆነ እና ኢትዮጵያንም ከፍተኛ አደጋ ላይ ሊጥላት የሚችል እንደሆነ ተሰማ እና ኢትዮጵያን አደጋ ላይ የሚጥል ነገር ያለ ስለ ኮቪድ 19 መነጋገሩም ጠቃሚ ቢሆንም ግን መጀመሪያ መቼም ሀገር ያስፈልጋል። ሀገር ሲኖር ነው ማልቀስም የሚቻለው ይባላል። ሰው ሲሞት ሀገር ይለቀሳል፣ ሀገር የሞተ እንደው ወዴት ይደረሳል ነው እና ለዚህ ተከራክረንበት ነው። ይሄ ነገር እንዲሁ ዝም ብለን ከዳር ሆነን የምናየው አርዕስት አይደለም። ይሄ የፖለቲካ አቋም ሳይሆን የሁሉንም ሰው ቀልብ የያዘ ዘፋኝ ኢትዮጵያውያን በሙሉ ብሄር ሳይለኝ የኦሮምኛ ዘፈን ቢዘፍንም አማራም፣ ትግሬም፣ ኦሮሞም ሁሉም ሰው የሚወደው ዘፋኝ። እንደዚህ አይነት ደግሞ ዘፋኞች እንዳጫሉ። እንዲህ አይነት ሰዎች የስነ ልቦና የህዝቡን ሳይኮሎጂካል ሜካፕ የሁላችንም መንፈስና ስለ ልቦና የሚወክሉ ሰዎች ናቸው። ስለዚህ እንደዚህ አይነት ሰው ሲገደል አገሪቱ ላይ እንደመተኮስ። ለዚህ ነው ሁላችንም የተደናገጥ ነው። እና ስለዚህ ቢያንስ ቢያንስ ዝም ማለት የለብንም። ይሄ ወንጀል ነው። ወንጀሉ አጭር ጊዜ ተጣርቶ ህዝብ እንዲቀርበ መጠየቅ። ከዛ ቀጥሎ ደግሞ በሚያሳዝን ሁኔታ ወዲያውኑ ተከትሎ ደግሞ ለሰዎች መገደል ያ ነገር በጣም የበለጠ አሳሳቢ ነው እና ይህንን ነገር ነው ያቀረብነው። በዚህ ላይ ደግሞ እንዳልከውም አሉላ፣ እንዲህ አይነት ነገሮች ከዛ በፊትም ሲሆኑ አውርተናል በተለያየ ጊዜ በቪኤ ይሄኛው ይሄ ሃጫሉ ግድያ እና ከዛ በኋላ ያለው ነገር ኢትዮጵያ ትልቅ አደጋ ላይ ያለች ነው ይመስለው። ከእርሶ ልጀምርና ወደ ፕሮፌሰር እና ጋ የምመለስበት ሌላ ተከታይ ጥያቄ ላንሳ። እርሶም እንደገለጹት በ ሌሎች መድረኮችም እንደታየው ያን አይነት ጥቃቶች እየተፈጸሙ ነው። በእርግጥ ማ በቱ ጋር ጥቃት እንደፈጸመ በምርመራና በሕግ የሚታይ ነው። በትክክል ተጨባጭ መረጃዎች መቅረብ አለባቸው። ነገር ግን ያን አዝማሚያ መያዙ አሁን እናንተ የባለሙያዎች ስብስብ ሆኖ ከተለያየ ብሔር ነው የምትመጡት። ያ ምለያቸው አይደለም። በኢትዮጵያዊነታችን የተሰባሰባችሁት ህዝብ ላይ የሚደርሰው አደጋ ያሳስበናል በሚል በሙያችሁ ልትረዱ ነው የተገናኛችሁት። ይሁን እንጂ እንደ ማንኛውም ኢትዮጵያዊ እናንተም ከተለያየ ብሔረሰብ ነው የምትወለዱት እና ያ ምንድን ነው እንደው በዚህ ሰዓት ትርጉም ያለው ነገር ልትነግሩ የምትችሉት ያን አይነት አዝማሚያ ማቆሚያም አይኖረውም እና እሱ ላይም እንደው አንዳንድ ሀሳቦች ምትፈነጥቁ ፕሮፌሰር ዮናስ ከርሶ ጀምሬ አሁን ደግሞ ወደ ፕሮፌሰር እናውጋው ሄዳለሁ። በእርግጥ እንዳልከው አሉላ እዚህ እኛ ኮሚቴ ውስጥ በእርግጥ ማን የማን ዘር ብለን አልተቆጣጠርንም። ስራው ነው ያገናኘን እና ግን አሁን በአጋጣሚ መለስ ሳስበው ሁሉም አለ፣ ኦሮሞ አለ፣ አማራ አለ፣ ትግሬ አለ፣ ሁሉም ያለበት ነው እና ግን ለአንድ ቀን ይህንን አላሰብ ነው ሁሉ ጊዜ ስራ ላይ ነው እና ሌላውን ህብረተሰብ እንደዚህ ሆነ ኢትዮጵያ ህዝብ ሪሊ በእውነት አንድ ላይ ተጋብቶ ተዋልዶ የሚኖር ህዝብ ነው፣ ተፋቅሮ የሚኖር ህዝብ ነው እና ምንም ነገር እንደዚህ በቀላሉ የሚለያየው አይደለም እና ብሄር ተኮር ነገር ያሳስባል፣ ያሳዝናል። ብዙ ሰዎች ሞተዋል። ዶክተር ናጋ እንዳለው ደግሞ ብዙ ሰዎች በሺዎች የሚቆጠሩ ታስረዋል። ያደጋ እስር ቤት አሁን ጥንቃቄ ማድረግ አለባቸው። ስለ ኮቪድ ሱፐር ስፕሬደር የሚባለው አንዱ አንድ ቦታ ላይ ሰው ብዙ ሲሆን ያ አደጋ አለ እና እንደሰማሁት አንዳንድ ጥንቃቄዎች እየተደረጉ ነው እና መጠናከር አለበት። በተቻለ መጠን የኮቪድ ጥንቃቄ በጣም ያስፈልጋል። እርግጠኛ ነኝ አሁን ከብዙ ቀናት በኋላ ምርመራ ሲደረግ፣ በየከተሞቹ ብዙ አደጋ የደረሰበት መውደም የደረሰበት ቦታ የኮቪድ ስርጭት የሚስፋፋ ይመስለኛል እና ይሄ ነገር በብዙ አቅጣጫ አደገኛ ነገር ነው። ፕሮፌሰር ነውጋው እንግዲህ በተለይም የተማረው ክፍል በሁለት አይነት ነገር ነው የማየው እኔ ወደ ገጠር አሁን በምንሄድበት ጊዜ ሕዝቡ ሳይለንት ማጆሪቲው አንድ ማን ስልጣን ላይ ያለ ማን ነው ምንድን ነው ብለው ብዙ የሚያራርቃቸው አይመስለኝም። የኦሮሞ ገበሬ፣ የአማራ ገበሬ፣ የትግራይ፣ ወደ ሳውዝ የተለያዩ ኑሯቸው አንድ ነው። ኤሌክትሪሲቲ በደንብ የላቸው፣ ጥሩ ክሊኒክ የላቸው ላይ ከእጅ ወዳፍ ነው። ይሄ ትልቁ የፓወር ስትራግል ነው። እንግዲህ የተማረው ሰው ጋር ነው። ከተማረው ደግሞ ተምሮ አሁንም እኛ ኢትዮጵያ ውስጥ በዛ በአንድ ማረሻ ናት፣ ያቺ እንኳን ሁለት ሶስት አልሆነችም። እና የሁሉ ትምህርት እዚህ ተደርሶ እንዴት ነው ድሮ መሬት ላራሽ ተባለ ምናምን ተባለ እና ዙረን አልረዳ ነው ይሄ አሁን የሚውጠነጠነው ሁሉ ታሪኩ ትክክል አይደለም። ይሄ የሚለው ሰፊው የኛ ወገናችን የሆነው በገጠር እያረሰ የሚኖረው ህዝብ አይደለም ይህንን የሚጠይቀው እና ብዙ መወናበድ አለበት እና ይሄ ነገር ደግሞ ዞሮ ዞሮ ደግሞ ለሁሉም ሀገር አንድ ኢትዮጵያ ናት ያለችው ሌላ ኢትዮጵያ ያለችው ሁሉም ላይ ሌላ ከኢትዮጵያ ወጦ እንዲያው እንደኛ እንዲሁ በአጋጣሚ ሾልኮ ካልሆነ የእኛ ህዝብ ያለችው አንድ ሀገር ናት ኢትዮጵያ ናት። ስለ እዚያች ሀገር ለመኖር መከባበር፣ መስማማት፣ መደማመጥ ያስፈልጋል። ሌላው ደግሞ ይሄ አሁን የመጣ ብቻ ሳይሆን ያለ መስማማቱ ዲግሪ እና ይለያያል። አሁን እኛ ብዙ ጊዜ ሁሉ የሚመጣ እና እነንተና ናቸው እንደዚያ ውስጥ ቆጠራ ሲገባ በሀገር ምህ እስካሁን ድረስ ያጠፋውም ይቅርታ ጠይቆ የሚያውቅ ሰምቼ አላውቅም። ብዙ ወጣት ሬድ ቴለር ተብሮ ማት ህዝብ አልቋል። ብዙ የፖለቲካ ፓርቲዎች ብዙውን ወጣቱን አሰልፈዋል። ሶሻሊዝም ገብቶ ላይክ ንብረቱንም ቤቱንም አውድመዋል። ብዙ ሰዎች ተገድለዋል። ብዙ ነገር ላይክ ከመጀመሪያ ጀምሮ ጠፍቷል ግን በኢትዮጵያ የፖለቲካ ሲስተም ውስጥ ይቅርታ የሚል ነገር ኑሮም አያውቅም። አሁንም ደግሞ አሁንም ያለው ብዙ ነገር የፓወር ስትራግል ነው። ምክንያቱም አሁን እኮ በፓወር ላይ አሁን አብረው ለረጅም ጊዜ አብረው የኖሩ በቅርብ ጊዜ ነው ፓወር ላይ ነው መለያየት የመጣ አለመግባባት የመጣ እንጂ ሌላ የኢትዮጵያ ላይ ክሉ ሌላ ህሉ ነዋ ላይ አይደለም። ብዙ አለመግባባት ያለው ፓወር ላይ ነው። እና እንደነዚህ አይነት ነገሮችን ይቅርታ መደራረግ ሪኮንሲል የሚደረግበትን ዲሞክራሲን ቦታ የሚኖረውን መደማመጥን እንጂ አንዱ አንዱን በመወነጃጀል አገር ወደፊት ልትሄድ አትችልም። እና ለምሳሌ አሁን አሜሪካ እና ጃፓንን ብንወስድ ሂሮሺማ፣ ናጋሳኪ በአቶሚክ ቦምብ እንደሱ ተደብድበው ዛሬ ጓደኛ ሆኖ አንድ ላይ ነግዳል ነው ጀርመንን ጀርመን እና እስራኤል እንደዚህ አይነት ነገር ለታሪክ ኃይለኛ ተብሎ የሚወራ ሰዎች እንደ ትምህርት የሚጠቀስ ዛሬ በህብረት ይነግዳሉ። እኛ በትንሿም ፕሮብሌም ለራሳችን ጥቅም ስንል እያጋነን ብዙ ሰው ያልፋል። ለምሳሌ የኤርትራ እና የኢትዮጵያ ጦርነት ከመቶ ሺህ ሰው ብላ አለቀ እና ለምንድን ነው ሲባል ሪዝን እንኳን በደንብ ግልጽ አይደለም ወይ እዛ ላይ ዘይት የለ ወይ ወርቅ የለ ወይ ናሽናል ሴኩሪቲ ኢሹ የቦርደር ኢሹ አይደለም። ዝም ብለው የተወሰኑ ግሩፖች ባለመግባባት ነው እና እኛ ከታሪክም ልንማር ይገባናል። ላይ እዚ አሜሪካን ሀገር ስሌቨር ያለ እና ወዝንት ራይት ትክክል አልነበረም። ግን ወደኋላ መመለስ አሁን ከኋላው እየተማር ወደፊት እንዴት ነው ምንድን ነው ማድረግ ያለብን? ምክንያቱም አሁን ሶስታችን አለን ሶስት፣ አንተ፣ ፕሮፌሰር ዮናስ እኔ አለን። ሙያችን ይለያያል። እኔና ፕሮፌሰር ዮናስ እንኳን ተመሳሳ አንድ አይነት ነው። ሆኖም ግን አንዱ ከአንዱ የበለጠ ኢትዮጵያዊ አይደለም። ሁላችንም ይኳል ኢትዮጵያዊ ያንን መከባበር አለብን እንጂ አሁን እኔና አንተ ተማሪ ብንሆን እሱ ብቻ ፕሮፌሰር ቢሆን ፕሮፌሰር ስለሆነ በኢትዮጵያዊነቱ ደግሞ ከኛ የበለጠ ኢትዮጵያዊ አይሆንም። እና ያችን ቤዚክ የሆነችዋን ፕሪንሲፕልስ አንድ አንድ ኢትዮጵያነት ያለችን እና ያቺ ኢትዮጵያ ደግሞ ከመቶ ሚሊዮን በላይ ሕዝብ አላት። ከመቶ ሚሊዮን በላይ ድምፅ አለው። እና አንዳንድ ደግሞ ሰዎች እንደሚሉት እንደ ነው ፖለቲክስ ኢዝ ላይክ ቤሊ በተን ኤቨሪበዲ ሃዝ ዋን ይላሉ። ላይክ ጉንብርት አለች። ሁሉም ሰው ጉንብርት የሌለው ሰው የለም። እና ፖለቲካም እንደዚያ ሁሉም አለው። ግን መደማመጥ ያስፈልገናል። አንድ ኢትዮጵያ ናት ያለችን፣ ብዙ ልዩነት ሊኖር ይችላል። እና ሰላም የምንፈልግበትን መንገድ ለኢትዮጵያ ዲቨሎፕመንት ለማምጣት ፒስ ለማምጣት ይረዳናል ብዬ ነው የማስበው። መልካም የፖለቲካ አመለካከት በየግላችን ሊኖረን ይችላል። መደማመጥ ግን አለብን። የመጨረሻውን ነጥብ እናንሳ በመግለጫችሁ በዋናው ባሰባሰባቸው ጉዳይ ላይ መሰረት ያደረገ ይመስላል። እንዲህ ያለ ውጥረት በሚነግስበት ሰዎች በተለያየ እንቅስቃሴዎች በሚኖሩበት ጊዜ መሆንም ያልተሳካ ከሆነ ለመጠበቅ የሚደረጉ ስራዎች ብዙ ፈተና በሚኖርበት ሁኔታ በዚህ ያለ ጊዜ ይባባታል። የኮቪድ አስራዘጠኝ ስርጭት በከፋ ሁኔታ ሊሰራጭ ይችላል፣ መዛመቱ ይጨምራል፣ እና ጥንቃቄ ይደረግ ስትሆን ታሳስባላችሁ እስኪ በዚህ ባለንበት በዩናይት ስቴትስ ባለፉት ጥቂት ሳምንታት ውስጥ በሕዝባዊ እንቅስቃሴዎች ወቅት የታዩ ክስተቶች ምሳሌ ሊሆኑ ይችላሉ። ዛሬ ከዛሬ ወር በፊት ከነበረው እጅ በከፍተኛ መጠን ጨምሮ ነው የሚታየው። ምናልባት በዚህ ሰዓት ለሚከታተሉ አድማጮቻችን በኢትዮጵያ ላለውም ሁኔታ ምን ይታያቸዋል? ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። ድምፃዊ ሀጫሉ ሁንዴሳ ልዩ ስሙ ገላን በመባል ከሚታወቀው አካባቢ ከሚገኙ የጋራ መኖሪያ ቤቶች አቅራቢያ ከሚያሽከረክረው መኪና ውስጥ ሳለ የተፈጸመበትን ግድያ ተከትሎ ሌሎች ከወንጀሉ ጋር ግንኙነት የሌላቸው ቁጥራቸው 239 ሰዎች ህይወት አልፈዋል። በመቶዎች የሚቆጠሩ ሌሎች ደግሞ የመቁሰል አደጋ ደርሶባቸዋል። በርካታ ንብረትም ወድሟል። ይህን ሰሞኑን የተከሰተውን የሰላም እጦትና አለመረጋጋት አስመልክቶም የሃይማኖት አባቶች ምን ይላሉ? በዚህ ፈታኝ ጊዜ ስለ ህዝቡ ማስተላለፍ የሚሹት መልእክት ምን ይሆን? ሲል ሎስ አንጀለስ ከተማ የሚገኘው ሪፖርተራችን ዳንኤል አርጋው ሶስት የሃይማኖት አባቶችን አነጋግሮ ተከታዩን አቀናብሯል። የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በኢትዮጵያ የተለያዩ አካባቢዎች በተነሳው ሁከት የሰው ህይወትና ንብረት መውደሙ የሚታወቅ ነው። ወቅታዊ የኢትዮጵያ ፖለቲካ ትኩሳትና የሃይማኖት አባቶች ሚና በሚል ርዕስ ሶስት የሃይማኖት አባቶችን ጋብዘን ስለ ሰሞነኛው ሁከትና ግርግር እንዲሁም ህብረተሰቡ ማድረግ ስለሚገባው ሀገራዊ ኃላፊነት ዙሪያ ቆይታ አድርገናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብ ካሊፎርኒያና አላስካ አገረ ስብከት ሊቀ ጳጳስ ብፁሕ አቡነ በርናባስ የኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን በሎስ አንጀለስ መሪ ፓስተር ዶክተር ሀይሉ ቸርነትና የሎስ አንጀለስ ከተማ የረጅም ጊዜ ነዋሪ የሆኑትን ሼህ መንሱር ሀሙድ ናቸው። ሁሉንም ስለ ጊዜያቸው እጅግ አድርጌ ያመሰግናለሁ። በቅርቡ በኢትዮጵያ በተፈጸመው አሰቃቂ ግድያ ህይወታቸውን ላጡ ወገኖች የተሰማቸውን ሀዘን ከሚገልጹበት በመነሳት ብፁሕ አቡነ በርናባስ ይጀምራሉ። በሀገራችን በተለይ ሰሞኑን የተፈጸመው እጅግ የሚያሳዝን ነው፣ የሚያስለቅስም ነው። ሆኖም ግን ሰይጣን ለብዙ ጊዜ በሰዎች አይምሮ ሆኖ እየሰራበት እና ከዚህ በከፋ ሁኔታ ጨርስ እንድንበታተን እያቀደበት ነው የነበረው። በመጀመሪያው ሰኔ አይተናል፣ በጠቅላይ ሚኒስትሩ ላይ የተቃጣው ያን ጊዜ አይተናል። ያ ጨርሶ አገራችን እንዳልነበረች የምትሆንበት ጊዜ ነው። ከዚያም የሁለተኛውም ሰኔ እንደዚሁ ነው። የአሁኑ ደግሞ በጣም የከፋ ነው የነበረው። ግን እግዚአብሔር አምላክ መቼም ከምንችለው በላይ ፈተናን የማይሰጠን የተመሰገነ ይሁን ይላል ቅዱስ ጳውሎስ። እና ከዚህ የባሰም ሊሆን ስለሚችል እግዚአብሔር ልናመሰግን ይገባል። ሩዋንዳን አይተናል። ሶሪያን አይተናል። የመንን አይተናል። ሊቢያን አይተናል። ዜናችን እያየን ነው። በእኛ ሀገር ሰይጣን የሰራው ስራ ከዚያ በላይ እንድንሆን ነበር በአሁኑ ሰዓት እግዚአብሔር አላደረገብንም። ስሙ ለዘላለም የተመሰገነ ይሁን። በጣም ያሳዝናል። እግዚአብሔር አሁንም እሱ በቸርነቱ መፍትሄው ይፍጠርልን። ትክክል አይደለም እየተደረገ ያለው ነገር፣ በተለይ በተለይ ህዝብን እንመራለን የሚሉ ፖለቲከኞች መችም ፖለቲካ በእውነቱ በሁለት ከፍየን የማየው አንደኛው ከወንጌል የማይተናነስ አንድን ህዝብ በቋንቋ፣ በጎሳ፣ በቡድን ከፋፍዬ ትርፋ ትርፍ አለሁ የሚለው ሰይጣናዊ ነው እና አሁን በሀገራችን እየታየ ያለው የፖለቲካ ትርፍ መሰል ግድ ያከሰረ በሃይማኖትም ደረጃ የእኛን ስንፍና ነው የሚያሳየው። በስርአተ መንግስቱም ቢሆን ደግሞ የስርአተ መንግስቱን መራራ ፍሬ ነው የሚያሳየው። ሁላችንም አሁን የዘራነውን እሸቱን እያሸን እየቃምን ያለን ግን እግዚአብሔር እስካሁን ድረስ እንዲያጠፋን አላደረገውም። እግዚአብሔር ወደፊትም አያደርገውም። ከዚህ በጣም ትልቅ ትምህርት የምንማርበት ነው የሚሆነው። እግዚአብሔር መልካሙን ያምጣልን ሼ እዚህ በመጀመሪያ ደረጃ አልሐምዱልላህ ረብ ልዓለሚን አላህ ፈጣሪያችን ይመስገን። ለዚህ ሰዓት ተገናኝተን ከምወዳቸው አባቶች ጋር አብሬ ተቀምጬ የሀገራችንን ችግር ለመወያየት በመብቃቴ ደስ ብሎኛል። እናንተንም አመሰግናለሁ ለዚህ ቅዱስ ለሆነ ነገር ጠርታችሁ እንወያይበት ማለታችሁ። የሰው ልጅ በተፈጥሮ ሰው ነው አንድ ነው። ምድርም ስትፈጠር አንድ ናት። ፈጣሪም ሲፈጥረነ ተዋደን ተፋቅረን ተጋግዘን አባቶቻችን እንዳሳዩና አገራችን አሳድገን እኛም ለጎረቤቶቻችን ሁሉ አስበን እንድንኖር በሃይማኖት ሶስት ነገሮች አሉ። አገር አለ፣ ዘር አለ፣ ሃይማኖት አለ። አገር ያ ህዝብ የሚኖርበት ነው። ዘር እግዚአብሔር የሰጠን የተለያዩ አርጊያችኋለሁ፣ እንድትዋደዱ፣ እንድትፋቀሩ፣ እንድትረዳዱና ደስ እንዲላችሁ ነው ብሎናል። ሃይማኖት ደግሞ የእሱ ነው ወደ እኔ እንድትመጡ ለእኔ እንድትቀርቡኝ እኔ ምላችሁ እንድሰሙና ጥሩ ነገር ሰርታችሁ ነገ እኔ ፊት ስትቆሙ እንዳታፍሩ መመሪያ ሰጦነ መሪዎችን ልኮልን ያደርግበት። የሰው ልጅ በደስታ ለመኖር በደስታ ለመኖር ምንድን ነው የሚፈልገው? በመጀመሪያ ደረጃ ፍቅር። ቀጥሎ ምንድን ነው? ጤና። ከጤና ከገንዘብ፣ ከሕይወት፣ ከበሽታ፣ ከዚህ ሁሉ የሚያድንን ነገር አንድ ነገር ነው። እሱም ፍቅር ነው። ፍቅር ሲኖር ሀብት አለ። ፍቅር ሲኖር ጤና አለ። ፍቅር ሲኖር እድገት አለ። ሁሉ ነገር አለ። ፍቅር ማለት ነው ፈጣሪ ማለት ነው። ፍቅር ስንዋደር ስንፋቀር እናድጋለን። ወደምንፈልገው ደረጃ እንደርሳለን። ይቺ ዓለም ፈጣሪ የፈጠረልን ለእኛ ጊዜያዊ ኖረን ጥሩ ሰርተን እሱ ፊት እንድንቀርብ ነው እንጂ እኛ እርስ በርሳችን እንድንጠፋፋባት እና አንዳችን በአንዳችን እንድንመጥፎ ነገር እንድናረግ አይደለም። የሰው ልጅ እግዚአብሔር ያከበረው ነው። ወለቀድ ከረምና በኔ አድም ብሏል አላ በእኛ በቁርአናችን ላይ ክብር ሰጥቶታል ለሰው ልጅ። እኛ ደግሞ የሰውን ልጅ ማክበር አለብን። አበባ የሚሸጥ ሰው ሱቅ ሂጄ አበባ ስጠኝ አልኩትኝ አንድ አይነት ብቻ ስጠኝ ስለው ደስ አይልም እሱም አለ። ታዲያ ምንድ ከተለያየ ስቀላቅልልህ ደስ ይላል አለ። እኛም ደግሞ በሀገራችን ላይ ስንኖር መቀላቀላችን ደስታን ነው። አገራችን ደግሞ ኢትዮጵያ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ወገኖቼ፣ ኢትዮጵያውያን ምለምናችሁ ሀገሪቷ በሁሉም ሃይማኖት ተመርቃ የተቀመጠች ሀገር ነች። በነቢዩ መሐመድም የተመረጠች በሌሎችም ሃይማኖቶች ተመርጣ የተቀደሰች ሀገር ነት። እዚች ውስጥ መሬት ላይ የምንኖር ሰዎች ደግሞ ፍቅርን አላህ ያስጠነ፣ መዋደድን አላህ ያስጠነ፣ መጥፎ ከመናገር መጥፎ ከመስባት ደግሞ ይጠብቃል። መሪዎቻችንም ደግሞ አይናቸው ጥሩ እንዲያይ፣ እጃቸውን እንዲዘረጋ የመምራቱን ደግሞ ችሎታ አላህ ይስጣቸው። እኔም የማስተላልፈው መልዕክት ቢኖረ በአሁኑ ሰዓት ምንድን ነው፣ ለሁሉም ወገኖች የኢትዮጵያውያን የፈጣሪንን ኃይል አትርሱ። በአሁኑ ሰዓት በሽታ አለ፣ አንበጣ መጣ ይባላል። እንደገና ደግሞ እርስ በርሳችን ደግሞ ምን ልንሆን ነው? የት ልንደርስ ነው? ሰውን ሰውን አጠፍቶ የደረሰበት ደረጃ አለ። በታሪክ ላይ የለም። አብሮ ሲሰራ እና አብሮ ሲኖር ስለሆነ የኔ መልእክት የምንድን ነው አሁን እንደምናደርገው ተቀምጠን ፈጣሪ ለምንን አልቅሰን ባክ አንድ አድርገን ባክ ወደ ጥሩ መልሰን ወደ አንተ ምንስን መጣ እንዳናፈር አድርገን ብለን ጸሎታችን ማድረግ አለብን ነው ምለው እና በእኔ በኩል በሀገራችን ውስጥ የሚካሄደው ነገር የሰይጣን ስራ እንጂ የሰው ስራ ለምን ሰው ለሰው ያስባል። አንድ ውቅያኖስ ጌታ ሲፈጥር ምድርን ምድርን ትንሽ ውሃውን ብዙ አድርጎታል። ውሃው ብዙ ሲሆን በውሃው ውስጥ የሚኖሩ ሲጣሉ ናቸው። እኛ በዚህ በትንሿ ምድር ላይ የምንኖረው ግን ስትበቃ እናለች እኮ ምድር እየጣላን ነው ምንሄደው ደግሞ ይዘን ምንሄደው ነገር ደግሞ የለንም። ይህ እስከሆነ ድረስ ፈጣሪ ሲያስተምረን የምንሰጠን እጅና አምስት አሰጦናል። ይህ ምሳሌ መናገር ስለምፈልግ ነው። አምስቱ ጣቶች አንድ አይነት ናቸው? አይደሉም። አብረው ግን ትንሹም፣ ትልቁም፣ ወፍራሙም፣ ቀጭኑም አብሮ ያበላናል፣ ያጠጣናል፣ ይጽፋል፣ ይሰራል፣ እንኖራለን። እጅ ግን አንድ ነው። አገራችን እንደዚያ ናት። እኛ ጣቶች ነን። አብረን የሆነ እንደሆነ ጥርካሬ ይኖረናል፣ የፈለግነውን ማድረግ እንችላለን። የተለያየ እንደሆነ ይሄ ብቻውን ሄዶ የሚያደርገው ነገር የለውም፣ ይሄ ብቻውን ሄዶ የሚሰራው ነገር የለውም። የአንድ ላይ የሆነ የተረዳዳ እንደሆነ ሁሉን ነገር ማግኘትና መስራት እንችላለን። በአንድ ምሳሌ ደግሞ ያየው ነገረው የምናገረው የምፈልገው ምሳሌ ምንድን ነው? አራት እንስሳዎች አንድ ምግብ ሊበሉ ቀረቡ። አራቱ ሁሉም አይን ላይ ተያዩ። መጨረሻ ላይ ሁሉም አንድ ላይ ሄዱና ሲያውቅ ያን ነገር በተኑት። አንዳቸውም ሳይበሉ በረሃብ ተቀመጡ። ፈጣሪ ግን ሊያስተምራቸው ስለፈለገ ትንሽ ሲሄዱ ሌላ ምግብ እንደዛው ሰጣቸው። በዚህ ሰዓት ምንድነው ያደረጉ? አንደኛው አንደኛው አንደኛው ቀድሞ እንዲበላ ተመካከሩ። አንተ መጀመሪያ ሄድ፣ አንተ መጀመሪያ ሄድ ተባብሉ። የመጀመሪያው ሂዶ ያይና ሊበላ ሲል አ እጨርሰው ይሆናል ለነዛ ይቆይ እንጂ በቃ ብሎ ይመለሳል። ፈጣሪ ሆዱ ሞላለት። የሚቀጥለውም ሲሄድ ተመለሰ፣ የሚቀጥለውም ሲሄድ ስታ ተመለሰ። ሁሎችም ጠግበው ምግቡ ሳይበላ ቀረ። ምን እናድርገው ሲሉ የሚቀጥሉት ለልጆቻችን ለሚመጡት እና ተርፎ እናስቀምጠው ብለዋል። እኛም ደግሞ የዛ አይነት መልእክት ለልጆቻችን አባቶቻችን እንዳስቀመጡልን እችን ሀገር ወርቅ አድርገን የምናስቀምጥ ፈጣሪ አድርገን አላህን የምለምነው ምንድን ነው። አሁንም ልባችን ሰፊ አይናችን ከፊ አርጎ ያኑርልን። በአንዳንድ ጊዜም የምሰማው ነገር አለ። በአባይ በኩል የምሰማው ነገርም አለኝ። ለእሱም የምሰጠው ምሳሌ አንድ ነገር ነው። እኔ ፈጣሪ የሰጠኝ እጃለ አይን አለኝ

ከሁሉ በማስቀደም ቪኦኤ እንዲህ አይነቱን እድል ሰጥቶን በሀገራችን የተከሰተውን ይህንን አስደንጋጭ ነገር እንደ እምነት አባቶች ምን ታስባላችሁ የሚል እድል ስለተሰጠን ላመሰግን እወዳለሁ። ከአባቴ ከአቡነ በርናባስና ከወንድሜ ከሼህ መንሱር ጋር እንዲህ አይነት እድል ስላገኘው በዛም ደስ ይለኞችን ልቦና እንዲሰጣቸው እንደ እምነት አባት እጸልያለሁ። ጨለማ ጨለማን ሊያስወግደው ጨርሶ አይችልም። ታላቁ የቤተ ክርስቲያን አባት፣ የሶሻል አክቲቪስት ማርቲን ሉተር ኪንግ ሲናገሩ እንዲህ አሉ። ጥላቻ ባለበት ህብረተሰብ ውስጥ ጥላቻን ለማስወገድ መፍትሄው ፍቅር ብቻ ነው። ጥላቻ ጥላቻን ሊያስወግድ አይችልም። ጥላቻን ሊያስወግድ የሚችለው ፍቅር ነው። ጨለማ ጨለማን ሊያስወግድ አይችልም። ጨለማን ሊያስወግድ የሚችል ብርሃን ነው። ክፋት ክፋትን ሊያስወግደው አይችልም። ክፋትን ሊያስወግድ የሚችል ደግነት ነው። በቀል በቀልን ሊያስወግደው ጨርሶ አይችልም። በቀልን ሊያስወግድ የሚችል ይቅርታና ምሕረት ነው። በሀገራችን በኢትዮጵያ ለሶስት አስርት ዓመታት ምናልባትም ከዚያም በላይ ለአርባዎቹ ከስልሳዎቹ ጊዜ ጀምሮ እግዚአብሔር የለሽ ክፋት በምድራችን ከምንጊዜውም በላይ ተዘርቶ፣ መተዛዘን የሚባለውን ሰብዕና ጠባቂ የሆነ ነገር ከሰው ውስጥ ጠርጎ የሚያወጣ በምትኩ ጭካኔን የተከተለ እሴት ምድራችን ላይ አስተዋወቅን። በደርግ ዘመን ወጣቶች ተገለው በሜዳ ላይ ሲጣሉ አንዱ ድል አድራጊ ሌላው ድል ተደራጊ ሆኖ በወንድማማቾች መካከል የፈሰሰው ደም በማንኛችንም ውስጥ ሀዘንን፣ ሮሮን፣ ድንጋጤን ሳያመጣ ድል አድራጊና ድል ተደራጊ በሚል ታሪካችንን በይቅርታ በእርቅ ሳንከድን ወደ ቀጣዩ ተሻገርን። በሰማኒያ ሶስት አመተ ምህረት ይህች አገር ፈጣሪ ተደጋጋሚ እድል የሰጣት ደጋግሞ የታደጋት ናት። አለቀላት እንደ ላይቤሪያ ሆነች፣ አለቀላት እንደ ሩዋንዳ ሆነች፣ አለቀላት እንደ ሶማሌ መንግስት አልባ ሆነች ሲባል ተሻገረች፣ ደጋግሞ የሚያሻግር አምላክ ስላላት። ከዛ ጊዜ ጀምሮ በትውልዱ መካከል የዘራ ነው የመለያየት ዘር የምናጭድበት ጊዜ መጣ። አንድ ወዳጄ ያለውን አረፍተ ነገር ልዋስ፣ ዘር ቅዱስ ዘረኝነት እርኩስ ነው። ማንኛችንም በተወለድንበት ቤተሰብ ውስጥ በራሳችን ምርጫና ውሳኔ አልመጣንም። ስለዚህ በዘር ሀረጋችን መጠላላታችን፣ ባልመረጥንበት ባልወሰንበት፣ የእኔ ባላለው ነገር ጎራ ለይተን በብጤ ተደራጅተን ለመጠፋፋት መፈላለጋችን በመንግስት ደረጃም በፖለቲካ ስልት ደረጃም ለብዙ ዓመታት ስንመግበው የነበረ ነው። መርዝ የመገብነው ወጣት መልሶ የሰጠን ያንን ነው። ልንደነግጥ ይገባል። ልናዘን ይገባል። ሰሞኑን የተከሰተው ነገር በፈጣሪ ርኅራሄና ደግነት አገርን ከመፍረስ አድኗል። ዱሮ ዱሮ እንደ ሶማሌ ከመሆን፣ እንደ ላይቤሪያ ከመሆን፣ እንደ ሩዋንዳ ከመሆን ብለን ነበር። አሁን በቅርቡ እንደ ሊቢያ ከመሆን፣ እንደ ሶሪያ ከመሆን፣ እንደ የመን ከመሆን ያዳነን የፈጣሪ ርኅራሄና ደግነት ነው። ብልጠታችን አይደለም፣ ችሎታችን አይደለም፣ የእውቀታችን ብዛት አይደለም፣ የትንተና ችሎታችን አይደለም። አሁንም እንኳ ለመጠፋፋት የያዝናቸው መሳሪያዎች ያጠፉን እንደሆነ እንጂ አያግዙንም። አቡነ በርናባስ የደቡብ ካሊፎርኒያና አላስካ ሊቀ ጳጳስ፣ መሪ ፓስተር ዶክተር ሀይሉ ቸርነት ከኢትዮጵያ ወንጌላዊት ቤተ ክርስቲያን ከሎስ አንጀለስ፣ እንዲሁም ሼህ መንሱር ሀሙድ ከሎስ አንጀለስ ስለነበረን ቆይታ እጅግ አርጌ አመሰግናለሁ። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀለስ ካሊፎርኒያ። ዳንኤል አርጋውን እና እንግዶቹን አመሰግናለሁ። አድማጮች አሁን የተለያዩ ጉዳዮች አጥብቀው ሲወቃቀሱና ሲወራረፉ የቆዩት የትግራይ ክልል ገዢ ፓርቲ ህወሓትና የኢትዮጵያ ፌዴራል መንግስት በድምፃዊ አጫሎ ሁንዴሳ ግድያ ከተፈጸመ የግድያ ወንጀልና ወንጀሉንም ተከትሎ ከተቀሰቀሰው አለመረጋጋት በኋላ አንዳቸው ሌላውን በይፋ እየወነጀሉ ነው ሲል ይንደረደራል። በትናንትናው ምሽት ዝግጅታችን ህወሀት ያወጣውን መግለጫና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ኃላፊ አቶ ንጉሱ ጥላሁን የሰጡትን ምላሽ በከፊል አሰምተናችሁ ነበር። ዘገባውን ያሰናዳችው ጽዮን ግርማ። አቶ ንጉሱ ጥላሁን በህወሀት መግለጫና በሌሎች ጉዳዮች ላይ የሰጡትን ምላሽ ቀሪ ክፍል ይዛ ቀርባለች። ስራ አስፈጻሚ መግለጫ ላይ ምላሽ እንዲሰጡን የጠየቅናቸው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን የጠቅላይ ሚኒስትር አብይ አህመድ አስተዳደር የአባይ ግድብን በመሸጥ የቀረበባቸው ወቀሳ ተገቢ ያልሆነ እና ከእውነት የራቀ መሆኑን ሲያስረዱ ነው። በሰዓት እጥረት ምክንያት የተገታው የዛሬው ከዛው ይቀጥላል። ሀብት፣ ንብረት መርከብ ጭምር በመሸጥ የለመደው ልምዱ ግድብም እየተሸጠ ነው በሚል ይሄንን ያቀነቅናል። አሁን ግድቡ ሲሞላ ውሃ ሲይዝ ኢትዮጵያውያን በዚህ ደስታ ሀሴት ሲሞሉ ምን እንደሚል ደግሞ ቀናት ይወስኑታል። ከሀጫሉ ግድያ አኳያ በእቅድ በማህበራዊ ሚዲያ ስምሪት በዋና ዋና ሚዲያዎች ትንታኔ ግድያው በተፈጸሙ በደቂቃዎች ውስጥ ቀድሞ ሰው መድቦ ተናጋሪ አስቀምጦ ገዳዮች ናቸው የተባሉ የህብረተሰብ ክፍሎች ለጥቃት ሰለባ እንዲሆኑ የታለሙ የህብረተሰብ ክፍሎች በትርጉም ነፍጠኛ የተባሉ ግን ደግሞ በእነሱ ተንታኞች የአማራን ህዝብ ማዕከል ያደረጉ ነፍጠኛ ማለት ሁሉም ብሔር ያለ በኢትዮጵያ ታሪክ የሚታወቅ ሆኖ ሳለ ሆን ብሎ በስሌት እና በንቃት በሰነድ ጽፎ ነፍጠኛ ማለት አማራ ብሎ ከኦሮሞ ወንድሙ ከሌሎች ኢትዮጵያ ብሔር ብሔረሰብና ህዝቦች ለማጋጨትና የአማራን ህዝብ ከኢትዮጵያ ምድር ዝቅ ብሎ እንዲኖር የበቀል ዱላውን የሚሰነዝርበት ቡድን በመሆኑ አሁንም ያጫሉ። እንግዲያ ወደ አንድ ወገን አሳልፎ ሰጥቶ እነሆ ህዝብ ማበጣበጥ ችሏዋል ማለት ነው። ከዛ በተረፈ ግን የጠቅላይ አቃቤ ህግ በሰጠው መግለጫ መላው ኢትዮጵያውያንም እንደሰሙት ገዳዮቹ በቁጥጥር ስር ውለው እነዚህ ሰዎች ማናሰማራቸው፣ እንዴት ተሰማሩ፣ በምን ምክንያት ተሰማሩ በዝርዝር የሚቀመጥ ስለሆነ እዚህ ትንታኔ ውስጥ አልገባም። የጠቅላይ አቃቤ ሕግ መግለጫ ሰጥቶበታል። ወደፊት በዝርዝር ወደ ህብረተሰቡ የሚገለጽ ይሆናል። ጠቅላይ ሚኒስትሩን ለመግደል መስቀል አደባባይ ላይ ቦምብ ያፈነዳውን ለምን ታዲያ በሌለበት ተከሶ በህግ የሚፈለግ ቡድንና ግለሰብ በብብታቸው ይዘው ይህንን ስለምን አይናገሩም ብንል መልስ የለም። ምክንያት ሀገር መበጥበጥ፣ ማተራመስ እና ኢትዮጵያን ማፍረስ ስለሆነ አጀንዳ ማለት ነው። አቶ ንጉሱ፣ ይሄ ነገር የተደጋገመ የሚከሰት ነው። አሁን እንዳስረዱት ለዚህ ተጠያቂ የምታደርጉት ህወሓትን ነው። በዚህ መሀል ግን ህይወታቸው የሚያልፍ ያፈሩት ንብረት የሚቃጠል በሰላም ከሚመሩት ህይወት ወጥተው በድንገት ጎዳና ላይ የሚወድቁ ዜጎች አሉ ስለዚህ የሰብአዊ መብት ተሟጋች ድርጅቶችም እንደሚሉት ዜጎችን ከጥቃት የመከላከል የመጠበቅ በሰላም የመኖር የሰብአዊ መብታቸውን የማረጋገጥ የመንግስት ኃላፊነት ነው የሚል ነው እና እንደዚህ በመግለጫ ጦርነት እየተካሰሳችሁ ትቀጥላላችሁ መቼ ነው ምንድን ነው ማቆሚያው ለዚህ የመጀመሪያው ነገር ይሄ ሁኔታ አይቀጥልም። አይቀጥልም ስልሽ ደግሞ በአንድ ጀንበር ይቆማል ማለት አይደለም። ለምን ቢባል ኢትዮጵያ ወደዚህ ሁኔታ የገባችው ብሄር በብሄር ላይ የሚነሳሳው፣ ሃይማኖት በሃይማኖት ላይ የሚነሳሳው ሶስት አስርት አመታት ሊሞሉት ጥቂት አመታት የቀሩበት ከፍተኛ የጥላቻ እና የቂም በቀል የቁርሾ ስራ ተሰርቷል። በእቅድ በሰነድ ተጽፎ ማለት ነው። በጀት ተመድቦለት ስልጠና ተሰርቶ ይሄ ያስተሳሰሩንን ኢትዮጵያዊ ገመዶቻችን እንዲበጣጠሱና የኋላ ታሪካችን ላይ ምንም እንኳን እንከኖች ቢኖሩም እንከኖቹ ላይ እንድናተኩርና ቂም በቀል እንዲነግስ ስራ ተሰርቷል። በህዋት ጠንሳሽነት ይሄንን ለመንቀል ነው አሁን በለውጥ መንገድ እንሂድ ብለን ህብረ ብሔራዊ አንድነታችን፣ የዜጎች ክብርና የሰው ነጻነት ይረጋገጥ። ኢትዮጵያዊነት አንዱ የቤት ልጅ አንደኛው አልፎ ሂያጅ የሆንበት ሳይሆን ሁላችንም ኢትዮጵያውያንን ኢትዮጵያን በጋራ እንገንባ የሚል አስተሳሰብ የመገንባት አንድ። ሁለተኛ ይህንን የአስተሳሰብ ግንባታ እየሰሩ የህግ የበላይነትን የማረጋገጥ ሁለት ማረጋገጥ ብቻ ሳይሆን በሀሰት መረጃ ተነስ ሲለው የሚነሳ ተቀመጥ ሲለው የሚቀመጥ በአስተሳሰብም በህግ የበላይነት በማስከበርም ተጠያቂነትን በማስፈንም የህብረተሰቡን ደግሞ መቻቻል እና መከባበር በማጎልበት ከዚህ አይነት ችግር ቀስ ብሎ የሚወጣ እንጂ በአንድ ቀን በአንድ ሌሊት የሚቀር አይደለም እነዚህ የሚጠፉ ነው ህይወቶች የሚጎድል አካል እና የሚወድም ንብረት ግን በእጅጉ ሀገራችን እየጎዳ ነው በእጅጉ መንግስትን ያሳስባል መንግስት ማድረግ የሚችለውን ማናቸውንም ሁሉ ያደርጋል። ከዚህ የዘለለ የሚመጣውን ጉልበተኛ እና ደግሞ የህዝብን ደህንነት አደጋ ላይ የሚጥለውን ማንንም ቢሆን የህግ የበላይነት ማስከበር ግዴታ በመሆኑ ተገቢውና ተመጣጣኝ እርምጃ እየወሰደ መንግስት ህብረተሰቡን ይታደጋል። ይሄንን እየሰራን ኢትዮጵያ ህልውናዋ ተጠብቆ ሉዓላዊነቷ ተጠብቆ የዜጎች ደህንነት ጎልብቶ እንቀጥላለን። አሁን የበረታበት ምክንያት ኢትዮጵያ ትልቅ አጀንዳ ይዛለች። ኢትዮጵያ ትልቁ አጀንዳ የህዳሴ ግድቧን ማጠናቀቅ ነው። ኢትዮጵያዊነት፣ አንድነት፣ አብሮነት ያሸንፋል። ለዚህ ደግሞ ህዝባችን አሁን እየተረዳ እየተገነዘበ ነው። ከጎናችን እየቆመ ነው። ወንጀለኛ አሳዶ እየሰጠ ነው። የትግራይ ህዝብ የታገለላትንና የገነባትን ኢትዮጵያ የህዋት ያውም ጥቂት ጥቂት ቡድን ጉያው ተወሽቆ ኢትዮጵያን ሲያፈርሳት ተቀምጦ አያይም። ይሄ ቡድን ትናንትና ከአዲስ አበባ ጅጅጋ፣ ከጅጅጋ ጋምቤላ፣ ከጋምቤላ መቀሌ፣ ከመቀሌ ሰመራ ህንጻ ሲቆልል ውስኪ ሲጎነጭ ቤተሰቡንና ሀብቱን ውጪ ሲያሸሽ ያላስታወሰውን ደሃ የትግራይ ህዝብ መያዣ አድርጎ ኢትዮጵያን ሲያፈርስ ዝም ብሎ ማየት የለበትም፣ በቃ ሊለው ይገባል። በእኛ በኩል አስፈላጊውን ሁሉ መስዋዕትነት እንከፍላለን ነው መልእክቴ። አቶ ንጉሱ፣ እንደው በመጨረሻ ከህወሓት በተጨማሪም ለምሳሌ በውጭ ሀገር የሚገኙ የኦሮሞ ማህበረሰብ የዲያስፖራ አባላት፣ ምሁራን ኢትዮጵያ መንግስትን በመቃወም ከቆሙ ወገኖች የሚሰማው ጠቅላይ ሚኒስትር አብይ አህመድ እና አምባገነን ሆነዋል የሚል ነው። የጠቅላይ ሚኒስትር አብይ አቋም በእነዚህ አይነት ቅሬታዎች ላይ ምንድን ነው? አምባገነንነት ኢትዮጵያዊነት አንድነት፣ አብሮነት፣ ፍቅር፣ እኩልነት፣ መቻቻል መቻቻልና መከባበር ከሆነ ጠቅላይ ሚኒስትር አብይ አህመድን አምባገነናቸው ልንላቸው እንችላለን። አምባገነንነት ግን ይሄ አይደለም። አምባገነን ስርዓት ስለተወገደ መልሶ ጩኸቴን ቀሙኝ ስለሚል የጠጡ የበሉ የተሳሳቱ የተዘናጉ በአግባቡ ያልተረዱ ይሄንን ሊጋሩ ይችላሉ። ጠቅላይ ሚኒስትሩ ይሁን ጠቅላይ ሚኒስትሩ በሚመሩት መንግስት አሁን እየተቀነቀነ ያለው ፍቅር፣ አንድነት፣ አብሮነት፣ ሰላም፣ ይቅርባይነት ኢትዮጵያን ያሻግራል፣ ያድናል። ከዚህ ውጪ ቂም በቀል፣ ቁርሾ፣ ጥላቻ ይወገዱ፣ አይጠቅሙንም ነው። ዲያስፖራ ወገኖቻችን የተረዱ የተገነዘቡ አሉ። ያልተረዱ ያልተገነዘቡ ይኖራሉ። ግራ የገባቸው ይኖራሉ። የተሳሳቱ ይኖራሉ። ነገር ግን ደግሞ በአላማ የዚህን አጥፊ ቡድን ተልእኮ ለመፈጸም ለማስፈጸም ትናንት ከትናንት ወዲያ ሌላ ሲሉ የነበሩ ዛሬ ግን ኢትዮጵያውያን ላይ በኦሮሞ ሕዝብ ላይ በአማራ ሕዝብ ላይ የጥላቻ መርዝ የሚረጩ የቀድሞ ታሪክ ላይ ተቸክለው መቶ ሀምሳ አመት ላይ የቆሙ ወገኖች ብዙ ገዢ የላቸውም። እነዚህ ገበያቸው ሚዲያና ማህበራዊ ሚዲያ ላይ ነው። ሌላም ማአት ታርጋ ጠቅላይ ሚኒስትሩንም ይሁን ጠቅላይ ሚኒስትሩ የሚመሩትን መንግስት አይገልጹትም። ኢትዮጵያ የአንድነት የአብሮነትና የፍቅር ድምጽ ነው። በተለይ በተለይ ባለፉት ሁለትና ሶስት አስርት አመታት የራቃት ድምጽ እነሱ እንደሚሉት ከአራት ኪሎ ይሰማል። ከአራት ኪሎ ብቻ ሳይሆን ከጅጅጋ ይሰማል፣ ከሰመራ ይሰማል፣ ከባህር ዳር ይሰማል፣ ከአሶሳ ይሰማል፣ ከጋምቤላ ይሰማል። እነዚህ ድምጾች ናቸው አሁን በኢትዮጵያ እየናኙ ያሉ። ሌላ በተደጋጋሚ የሚነሳው ጠቅላይ ሚኒስትሩ ከጀርባቸው የተሰገሰጉ አህዳውያን እያሉ ነው የሚያነሱት። በዚህ ላይ አስተያየት ይኖሮት ይሆን? እችኛውም ህወሓት አምባገነኖች ለረጅሙ ጊዜ በኢንዶክትሪኔሽን ይጠቀሙባት የነበረችው መላውን የኢህአዴግ አባላት ሲያሰለጥኑና ሲመሩ የነበሩ የነበረበት ውሸትም ቢሆን ብትደጋግመው እውነት ይሆናል የሚል የእነሱ የአምባገነኖች ዘይቤ ስለሆነ ያንኑ የጥንት የጠዋቱን ታቸውን እየደገሙት ስለሆነ እኛ እንረዳለን፣ የኢትዮጵያም ህዝብ ይገነዘባል። አቶ ንጉሱ በጣም አመሰግናለሁ ለሰጡኝ ማብራሪያ ጊዜ። ሪስጥልኝ አመሰግናለሁ። እኔም አድማጮች ከህወሓት ስራ አስፈጻሚ አባል አቶ ጌታቸው ረዳ ጋር ቃለ ምልልስ ለማካሄድ ቀጠሮ ይዘናል። ምላሻቸውን እንዳገኘን ይዘን እንመለሳለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። አሁን የቀረን የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን ዚ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ሀይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።